ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ሰላም የሀገር ልጆች እንደምሰነበታችሁ ሳምንታዊ ከምድር እስከ ህዋ መሰናዷችን ጊዜውን ጠብቆ እነሆ ተጀመረ። ባሳለፍነው ነው ሳምንት እንግዲህ ካርታ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን እንታውቃላችሁ እናስታውሳለን። ወረቀት ነበር። ቱሪስቶች ሊሆኑ ይችላሉ፣ መንገድ የሚጠቁሙ ሰዎች ሊሆኑ ይችላሉ፣ ወይም ደግሞ የሆነ መሰረተ ልማት እንዲዘርጉ የተላኩ ሰዎች ሊሆኑ ይችላሉ። ጋይድ የሚያደርጋቸው ነገር ወረቀት ይዘው ሄዱ ነበር። ከይዘት አንጻር እንግዲህ ካርታዎች ሁለት አይነት አላማ ይዘው ነው የሚዘጋጁት አንደኛው ጠቅላላ መረጃ መስጠት፣ ሁለተኛው ደግሞ ሴክተር ተኮር መረጃ መስጠት ወይም በሌላ አባባል ደግሞ ቶፖግራፊክ ማፕ የምንላቸው የመልካ ምድር ካርታዎችና ና ቴማቲክ ማፕ ወይም የልዩ አገልግሎት ካርታዎች የምንላቸው አሉ። ሳሚ አናሎግ ከሆነ ነገር ወደ ዲጂታል የሆነ የካርታ ፕሮዳክሽን የተቀየረ ማለት ነው። ተቋማችን ሁለቱንም ካርታዎች ነው የሚያዘጋጀው። የልዩ አገልግሎት ካርታዎችንም የመልካ ምድር ካርታዎችንም የሚያዘጋጀው የመልካ ምድር ካርታዎች በተለያየ መስፈርት ይዘጋጃሉ። አሁን ተቋሙ ፎከስ አርጎ እየሰራበት ያለው ግን የአንድ ለ10 ሽኛ ና የአንድ ለ50 ሽኛ የሚባሉ መስፈርት ካርቶች ነው። በዛሬው ዝግጅታችን የዚህን ቀጣይ ክፍል ወደ እናንተ ለማድረስ አስበናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት የግብዣችንን እነሆ ብለናል። ካርታ ማለት የመገኛ መረጃ ሲሆን አንድ መሬት ላይ ያለ ክስተት ወይም ሁነት የት እንደሚገኝ የሚናገር የመረጃ ምንጭ ነው። ቀደም ባለው ጊዜ ካርታን ጥቅም ላይ ለመዋል ሰዎች በእጅ የመሳልን ጥበብ ይጠቀሙ ነበረ። ዘመን እየሰለጠነ እየሰለጠነ ሲሄድ ደግሞ የካርታ ስራም ጊዜውን የዋጀ ቴክኖሎጂን በመጠቀም በኮምፒውተር መተግበር ከጀመረ ቆየት ያለ ጊዜን አስመዝግቧል። ካርታ በልመድ ነው መልኩ እንድናየው የሚሆነው በርካታ ሂደቶችን አልፎ ነው። ዋና ዋና ክንውኖችን ለማንሳት ያክል ካርታን ለማዘጋጀት በቅድሚያ ቦታው የአየር ላይ ፎቶግራፍ ወይም የሳተላይት ምስል በባለሙያዎች እንዲወሰድ ይደረጋል። ይህ ተግባር እንደመነሻ የሆነና የተገኘውን ፎቶግራፍ ወይም ምስል በመጠቀም ንድፍ የመስራት ሂደት ይቀጥላል። ይህ ተግባር በዘርፉ የሙያ አጠራር ዲጂታይዜሽን ይባላል። ከዚህ በማስቀጠል ስም የማሰባሰብ ስራ ይከወናል። ባለሙያዎች በየአካባቢው ተሰማርተው ያገኙትን መረጃ በመያዝ የቦታዎችን ስያሜ ይሰበስባሉ። ከዚህ በኋላ እንግዲህ የመጨረሻ የሆነው የተገኘውን መረጃ አዋህዶ ወደ ካርታ መቀየር ነው። ይህ ደረጃ ደግሞ ካርቶግራፊክ ይባላል። ዓለማችን በማያቋርጥ የለውጥ ሂደት ውስጥ ትገኛለች። እንደሚታወቀው በወረቀት ይሰራ የነበረው የካርታ ስራ ዲጂታላይዝ ተደርጎ በእጅ ስልካችን ጭምር ማግኘት የምንችልበት ደረጃ ላይ ደርሰናል። እድሜ ለቴክኖሎጂ። በስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩት የተዘጋጀ ዲጂታል ካርታ ለህዝቡ ተደራሽ እየሆነ ይገኛል። በኢንስቲትዩቱ የካርታ ስራ መሪ አስፈጻሚ ቴድሮስ ካሳሁን ያለውን ፋይዳ ከጎግል ማፕ አንጻር እንደሚከተለው ይገልጹታል። ካርታ የሚረዳው ሰው ይፈልጋል ስለተሰራ ብቻ ለሁሉም ሰው ኢዝሊ በቀላሉ ይረዳዋል እና ከአንዱ ወደ አንዱ መሄድ ይችላል ወይም ደግሞ ሰው መንገድ ይችላል የምንለው ነገር አይደለም። መረዳት ይፈልጋል። ያንን መረዳት ለመፍጠር እንግዲህ እንደዚህ አይነት ፕሮግራሞች ናቸው የሚያግዙን ማለት ነው። በተቻለ መጠን ሰው ዲጂታል የሆነ ነገር እንዲጠቀም በተቻለ መጠን አይቶ በአእምሮ መከሰት የሆነ መንገድ፣ የሆነ ትምህርት ቤት፣ የሆነ ቤተክርስቲያን የት የት እንዳሉ በአእምሮ ከሳለ ማፑ ላይ የሚያዩን ነገር ካርታው ላይ የሚያዩን ነገር አሶሽት ማድረግ ይጀምራል። ስለዚህ በቀላሉ መረዳት ይችላል፣ ግን ጥረት ይፈልጋል። ጎግል ማፕን መጠቀም የሚችል ማህበረሰብ አሁን እኛ ዲጂታል ኢትዮጵያ ማፕን ስናመጣ ግሪሏል ተብሎ አይጠበቅም። ነገር ግን በስፋት እንዲጠቀም ለማድረግን ሰፊ ትምህርት ይፈልጋል። ዲጂታል መሆኑ ብቻ ሳይሆን እዛ ላይ ስለሚታዩት ነገሮች፣ ስለሚወጡ ስለሚወርዱት ነገሮች ግንዛቤ መፍጠር ይፈልጋል። አሁንም ቢሆን ስራው ያስገደዳቸው ሰዎች ካልሆኑ በስተቀር ሀርድ ኮፒውን ሊገዙ የሚችሉት መደበኛው ማህበረሰብ ወይ ለጌጥነት ሊሆን ይችላል ቢሮ ወይም ደግሞ ቤቱ ገዝቶ የሆነ ለመስቀል ከዛ የሆኑ የሆኑ ክስተቶች ሲከሰት ሪፈር ለማድረግ እንጂ ፐርፐዝሊ ማፑን ቱሪስት አገልግሎት ወይም ለምሳሌ እስኪ ዛሬ መናገሻ ሱባ ደርሼ ልምጣ ብሎ ማፕ ላይ የሚል ሰው አይኖርም። በተለመደው መንገድ ሰዎች መጠየቅ ወይም ደግሞ ትራንስፖርት አገልግሎት ሰጪዎች ጋር መነጋገር ነው የሚከተሉ። ግን እስቲል ስራ ይጠይቃል። ማሳየት፣ ሰዎች እንዲቀርቡት ማድረግ ይፈልጋል። ያ ጥረት እንዳለ ሆኖ ግን ይሄ ደግሞ አብሮ ከጊዜው ጋር ደግሞ የሚሄድ ነገር ስለሆነ ሰዎች ለምን ሀርድ ኮፒ ብቻ ይጠቀማሉ? ለምንድን ነው ቢሮ መተዋን ኳክቶ ብቻ መረጃውን አክሰስ የሚያደርጉት? ስልካቸው ላይ ሆነው ላፕቶፓቸው ላይ ሆነው አክሰስ እንዲያደርጉት ማድረግ በሂደት አሁን ለምሳሌ ራይድ ሲመጣ ወይም የትራንስፖርት አገልግሎቶች ሲመጡ፣ ብዙ ሰው ስቲል እንደዚህም ሆኖ በስልኩ ከመጥራት ይልቅ ደውሎ መጥራትን ፕሪፈር ያደርጋል። ይሄ አፕሊኬሽኑን መጠቀም ብቻ ሳይሆን ናቪጌሽኑን ከዚህ አንስተህ እዚህ ጋ ውሰደኝ ብሎ መጥራትም ላይ ግንዛቤ ክፍተት ስለሚኖሩ ተብሎ ነው የሚታሰበው። ስለዚህ በሂደት ሰዎች የተጠቀሙት የተጠቀሙት አንደኛው ለአንደኛው እያሳየ ሲመጣ ሰው እየቀለሉ ይመጣ ተብሎ ይታሰባል። ግን በስነ ፍጥረቱ ግን ሰዎች ደፍረው ይሄን ነገር ብሎ ብድግ አድርጎ የምትን ይሉት ነገር አለ። አሶሽሽን ይፈልጋል፣ ምናብ ይፈልጋል፣ የምናየውን ነገር በአእምሯችን መከሰት ይፈልጋል። ስለዚህ ያ እንዲመጣ ትምህርት ግንዛቤ ማስጨበጫ ስራዎች መስራት ይጠበቃል። የመጀመሪያው ነገር አማራጭ ማብዛት፣ ለተጠቃሚ እድል ማብዛት ነው። ስለዚህ የተለያዩ በክፍያም ይሁን በነፃ ሰዎች አክሰስ የሚያደርጓቸው የማፕ አማራጮች አሉ። አሁን ማህበረሰብ ውስጥ የተለመደው ጉግል ማፕ ስለሆነ ለምን ስልኮቻችንን ስንገዛ ተጭኖ ስለሚመጣ ሰው ለምዶታልያን ነገር እኛ ደግሞ ይህንን ሀሳብ ይዘን ስንመጣ ተቀባይነት ላይኖረው ይችላል። ይሄ አንዱ ቻሌንጅ ነው። ግን ምንድን ነው በምንድን ነው የሚለየው ነው? የመጀመሪያው ነገር ያ ኦፕን ሶርስ ነው፣ ግልጽ የመረጃ ምንጭ እንደማለት ነው። እኔም አንቺም የራሱ የጉግል ሰዎችም ያንን መረጃ አፕሎድ ማድረግ ይችላሉ። እኔ ይህንን የኤቢሲ ኮምፓውንድ እስር ቤት ነው ብዬ ብጽፍበት ወይም ደግሞ መዝናኛ ቦታ ነው ብዬ ብጽፍበት ይቀበላል። ሪቪው ማድረጊያ ፕሮሰስ ስላለው በዛ ፕሮሰስ ሪቪው እስካገኘ ድረስ እንደዚህ ሆኖ ሊቀጥል ይችላል። የእኛን ግን የሚለየው ምንድን ነው? ትረስትድ ሶርስ ይሆናል። ራሳችንን የምናዘጋጀው ራሳችንን መረጃውን የምንሰበስበው ራሳችንን ፐብሊሽ የምናደርገው። ስለዚህ መረጃዎቹን ቅድም እንዳልኩት ከካርታ ዝግጅት አንዱ ጂኦግራፊክን የመሰብሰብ ስለዚህ ጂኦግራፊክንም ሲሰበሰብ ፊዚካሊ ተኪዶ ነው አይደለም ተብሎ ተረጋግጦ ነው የሚመዘገበው ማለት ነው። ስለዚህ አንድ ታማኝ የካርታ መረጃ ምንጭ ለማህበረሰቡ እንደማቅረብ ነው። ስለዚህ በመጠቀም ብዛት ሰው የትኛው ይሻለኛል የሚለውን ነገር ይለያል ማለት ነው። ቀድሞ መታወቅና ዘግይቶ መታወቅም የራሱ ተጽዕኖ አለው። ቀድሞ ማህበረሰቡ ጎግል ማፕን ስላወቀው ቅድም እንዳልኩት በዌቡም ይሁን በአፕሊኬሽን በስልኩ ስለሚመጣ ዲፎልት ሆኖ ስለሚመጣ እንደገና ደግሞ እንደዚ አይነት የራይድ ሰርቪሶች ደግሞ ሲመጡ እየተጠቀሙት ያሉት እሱን ስለሆነ ምርጫ እንዳጣ ልንቆጥረው እንችላለን። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት አራተኛው የብሔራዊ አትላስ መጀመሩን የኢንስቲትዩቱ የካርታ ስራ መሪ አስፈጻሚ ቴድሮስ ካሳሁን ገልጸውልናል። ለመሆኑ አትላስ ምንድን ነው? ለምን አገልግሎት ይውላል? የሚለውን ሀሳብ እንደሚከተለው ያብራሩልናል። አትላስ የምንለው ነገር የልክ የፎቶ አልበም እንደምንለው የካርታዎች አልበም እንደማለት ነው። አትላስ የሚባለው በተለያዩ ርዕሰ ጉዳዮች ላይ የልዩ ፍላጎት ወይም ቴማቲክ ማፕ የምንላቸው ካርታዎች ተሰባስበው በአንድ ጥራዝ መቅረብ አትላስ ይባላል። እየተገለጠ የሚታይ የፎቶ አልበም እንደሚታየው እነዚህ ማፖች ኦርደር አላቸው ው የመጽሐፍ ኦርደር እንዳለው ይህም መልክዓ ምድሩን የምናሳይበት፣ የእርሻ ውጤቶችን፣ የጤና ወይም የማህበራዊ ጉዳዮች ያሉበትን በተለያየ በተለያየ ርዕስ ካርቶች ተጓድኖ ተቀምጧል። ስለዚህ አንዱን ገጽ ስንገልጽ ስለ ኢትዮጵያ መልክዓ ምድር ሊሆን ይችላል። ሌላኛውን ገልጽ ስንገልጽ ደግሞ ስለ ኢትዮጵያ ጂኦሎጂ ሊሆን ይችላል። ሌላኛው ስንገልጽ ስለ ኢትዮጵያ ማዕድል ሊሆን ይችላል። ሌላኛውን ስንገልጽ ስለ ኢትዮጵያ የእርሻ ሰብሎች የትየት እንዳሉ ሊሆን ይችላል። ስለ ኢትዮጵያ መልክዓ ምድር ሊሆን ይችላል። ስለ ኢትዮጵያ አየር ንብረት ሊሆን ይችላል። ስለ ኢትዮጵያ የመንገድ ስርጭት ሊሆን ይችላል። የጤና ተቋማት ስርጭት፣ የህዝብ ቆጠራ ሊሆን ይችላል። አገራችንን የተመለከቱ በተለያየ ሴክተር የሚመረቱ መረጃዎች አሉ። እንደዚሁም ደግሞ ተቋሙ ደግሞ ሌሎች ተቋማት የማያመርቷቸው ተቋሙ ደግሞ የሚያመርታቸው መረጃዎች አሉ። የመልክዓ ምድር መረጃዎች ወይም የከፍታ መረጃዎች የቱጋ ሜዳ ነው፣ የቱጋ ገደል ነው፣ የቱጋ ተራራ ነው፣ የቱጋ ወንዝ አለ የሚለውን ነገር የኛ ተቋም በከፍታ መረጃ አማካይነት ያዘጋጃል። እሱን እናሳያለን። ስለዚህ አንድ ኢትዮጵያ ውስጥ ኢንቨስት ማድረግ የሚፈልግ ሰው ሊሆን ይችላል ስለ ኢትዮጵያ ጠቅላላ መረጃ የሚፈልግ ሊሆን ይችላል። ቢሮችን እስ ቁጭ አድርገን ልናሳይበት የምንችለው የትም የትም ሳንሄድ ኢትዮጵያ ስላሏት የተፈጥሮ ሀብቶች፣ ሰው ሰራሽ ሀብቶች፣ ኢትዮጵያ ስላላት የማህበራዊ መዋቅር የምናመላክትበት ማለት ነው። ስለዚህ አንድ ሰው የፎቶ አልበሙ ልጅነቱ፣ ትምህርቱ፣ ትዳሩ፣ ምናምን እንደሚያሳየው ይሄም ኢትዮጵያ በተለያየ ርዕስ ቅድም እንዳልኳ ባሉት ርዕሶች ማፖችን አደራጅቶ በአልበም ወይም አትላስ በምንለው መልኩ እንደ መጽሐፍ፣ መጽሐፍ እንዳንለው በቮሉሙ በሳይዙ በጣም ትልቅ ነው። ምክንያቱም ስሞል ስኬል መሆን ስለማይችል በተቻለ መጠን ወደ ሚዲየም ለመውሰድ ነው። ግን ስቲል ኢትዮጵያን ብቻ ከበር የሚያደርግ ነው የሚሆነው ማለት ነው። ስለዚህ ተለቅ ስለሚል እንደ አልበም ነው የሚቆጠረው ማለት ነው። ዋናው ነገር ምን ምን ርዕሶችን አካቷል፣ ያኛው የመጀመሪያው ቅጂ ከሁለተኛው ቅጂ፣ ሁለተኛው ከሶስተኛው በምን ተሻሽሏል የሚለው ነገር ሆኖ ስለ ሀገር ጠቅላላ መረጃ መስጠት ነው። ቱሪስት ሊሆን ይችላል፣ ውሳኔ ሰጪዎች ሊሆን ይችላሉ፣ ፕላነሮች ሊሆኑ ይችላሉ። ካርታ ግብአቴ ነው የሚል ስለ ኢትዮጵያ ማወቅ እፈልጋለሁ የሚል ሰው መጠነኛ መረጃ እንዲያገኝ ቢያንስ ስርጭትን አንዱ ከአንዱ ያለውን ግንኙነት ቁጭ ብሎ ያንን ብቻ አይቶ ለመረዳት የሚያስችል መረጃ የሚሰጥ አትላስ የምንለው ነገር ማለት ነው መረጃዎቹ በጣም ብዙ ናቸው። የዘርፉ የአንድ ተቋም ብቻ መረጃ ብነ ለምሳሌ የግብርናን እንኳን ብንወስድ ብዙ አይነት የካርታ ውጤቶች የሚወጣው አገልግሎት የሚሰጥ የሚኒስትር መስሪያ ቤት ነው። ጤናን ብንወስድ፣ ትምህርትን ብንወስድ። ነገር ግን ይመረጣል። ለምሳሌ የከፍተኛ ትምህርት ተቋማትን ብቻ ስርጭት ሊሆን ይችላል ትምህርት ላይ ሲሆን፣ ግሞ የሆስፒታሎች ስርጭት ሊሆን ይችላል ልናሳይ የምንችለው ማለት ነው። ስለዚህ በተቻለ መጠን ዋን ቱ ዋን ዲቴይል የሆኑ ነገሮች አይቀርቡበትም። ዝርዝር ለሚፈልግ ነገር ያው ተቋማቱን ነው ማነጋገር የሚችለው ወይም ደግሞ ሌሎች ጥናቶች ነው መካሄድ ያለባቸው። ነገር ግን ጠቅላላ የሆነ መረጃ ለመስጠት ግን መነሻ የሚሆኑ ነገሮች ናቸው። ከየዘርፉ ተመርጠው አንድ ተቋም አስር ማፕ ነው እዚህ አትላስ ውስጥ እንዲካተትልኝ የሚፈልገው ስላለ አስሩ ማፕ እንዲካተት ሩም አንሰጥም። ግን የትኛው ነው ጠቃሚ? ለምሳሌ በዚህኛው ቨርዥን ሊሆን ይችላል ይህኛው ሊካተት የሚችለው በቀጣዩ ቨርዥን ደግሞ ያ የቀሩትን ትንሽ ልናካትት እንችላለን። ግን መረጃ መስጠቱ ጀነራል ነገር ስለሆነ ያን ያክል ስፋት ነው። ካርታን አይተን ብቻ ይሄ እንዲህ ነው እንዲያ ነው ከምንል ይልቅ ዲስክሪፕሽኖች አሉት። ስለዚህ ተቋማቱ ስለዛ ስላሳዩት ካርታ ማብራሪያ ይጽፋሉ፣ ግንዛቤ ይፈጥራሉ ማለት ነው፣ ለማህበረሰባቸው። ከዛ ውጭ ደግሞ ምንድነው የሚያገለግለው? የትምህርት መርጃ መሳሪያ ሆኖ ያገለግላል። ትምህርት ቤት ተማሪዎች ሲማሩ ስለ ኢትዮጵያ ሀብት፣ ስለ ኢትዮጵያ መንግስት፣ ኢንፍራስትራክቸር ዲቨሎፕመንቶች፣ የማህበራዊ ልማቶች ሲማሩ ቲዎሪ ነው የሚሆነው። ስለዚህ ለዛ ማገናዘቢያ ሆኖ ያገለግላል ማለት ነው። ቱሪስቶች ቢመጡ፣ ኢንቨስተሮች ቢመጡ፣ መንግስት ትልልቅ ፕሮጀክቶችን ቢያስብ መነሻ የሚሆኑ መረጃዎችን የሚያገኘው ከእንደዚህ አይነት ማፖች ነው። ለምን ብትኝ፣ ተሰባስበው ነው የተገኙት። ተቋማትን ለብቻ ጠርቶ ወይም አናግሮ አምጡ ምናምን ከማለት ይልቅ ኦሬዲ ተሰንዶ የተዘጋጀ ነገር ስለሆነ በቀላሉ የአንደኛውን ከሌላኛው ተቋም መረጃ ጋር እያነጻጸሩ ግንዛቤ ይዛሉ፣ ውሳኔ ወስናሉ ማለት ነው። ግብአት የሚሆነው ለውሳኔ ነው። ከምንም በላይ ግብአት የሚሆነው መነሻ የሚሆኑ መረጃዎችን ከምንም ከመነሳት ይልቅ የሆነ የሚጠቅሱት ነገር እንዲኖራቸው ማድረግ ነው። ሲቀጥል በየአመቱ አገሪቱ ያላትን ፕሮግረስ እንደ አርካይቭ ነው የሚያገለግለው። ይሄ አራተኛ ጊዜ አራተኛ ቅጽ ከሆነ በአራት ጊዜ የካርታ ዝግጅቶች ውስጥ አንድ ሴክተር መርጠን ምን ያክል ነበረ፣ ለምሳሌ መብራትን ብንወስድ የፖወር ጄኔሬሽናችን የት የት ነበረ በፊት፣ የትምህርት ተቋማት ስርጭቶቻችን፣ የመንገድ ሽፋናችን የሚሉትን ነገሮች መረጃ ታሪክ ነው የሚመዘግበው እንደማለት ነው በሌላ አባባል ስለዚህ ወደ ኋላም ለመሄድ ይጠቅመናል። አሁንም ያለንበት እንድንረዳና ወደፊት ደግሞ ማድረግ የምንፈልገውን ነገር መረጃ የምናገኝበት። ተቋሙ እስካሁን ሶስት የተለያዩ አትላሶችን ለማህበረሰቡ አቅርቧል። በ1988 የተዘጋጀ በ1991 የተዘጋጀ እና በ2015 የተዘጋጀ ማለት ነው፣ በፈረንጅ አቆጣጠር። አሁን ዘንድሮ የአራተኛውን ብሔራዊ ትላስ ለማዘጋጀት የቅድመ ዝግጅት ስራዎች ተጠናቀው መረጃ ማሰባሰብ ሂደት ላይ የምንገኙ ነው። እስካሁን ሁለት ጊዜ ግንዛቤ ማስጨበጫ ውይይቶች ስናደርግ፣ በመጀመሪያው ዙር የሚኒስቴር መስሪያ ቤቶችን፣ በሁለተኛው ዙር ደግሞ ተጠሪ ተቋሞቻቸውን፣ በእነሱ ስር ያሉ ማፕ ፕሮዳክት ያላቸው ተቋማትን ለማነጋገር ሞክረናል። ምንድን ነው ብሔራዊ ስንል አንድ ተቋም የሆነ ክልል ላይ ወይም ደግሞ የሆነ ዞን ላይ ብቻ የሰራውን ስራ በአትላስ እንዲካተት አይደረግም። አትላስ አላማው ስለ ኢትዮጵያ መናገር ነው። ኢትዮጵያ ውስጥ የሆነ ርዕስ ምን አይነት መረጃ አለው? ጤና ምን አይነት መረጃ አለው? ኢትዮጵያ ውስጥ እንጂ የሆነ ዞን ውስጥ፣ የሆነ ከተማ ውስጥ፣ ድሬዷን መርጦ ወይም አዲስ አበባን መርጦ ለሚሰራ ስራ ቦታ አይኖረውም። ያ በራሱ ከተማውን ተንተርሶ ለሚሰራ አትላስ ሊሆን ይችላል። ስለዚህ ብሔራዊ ስንል ሙሉ ለሙሉ ኢትዮጵያን የሚሸፍን መረጃ ተቋማት እዚህ አትላስ ውስጥ እንዲካተት የሚያደርጉት ማለት ነው። ለጊዜው አንድን ክልል ወይም አንድን ዞኖ የሆነ አንድ ፕሮጀክት መርጦ ለሚሰራ ስራ ግን ቦታ አይኖረንም ማለት ነው። ግን ጠቅላላ ኢትዮጵያን የሚሸፍኑ ተቋማቱ አሉን የሚሏቸው መረጃዎች ግን መኖር ብቻ ደግሞ አይደለም፣ ማህበረሰቡ ማወቅ ያለበትም መሆን አለበት። ለምሳሌ መከላከያ ብሔራዊ መረጃ ሊኖረው ይችላል። የመከላከያ መረጃ ግን አትላስ ውስጥ እንዲገባ ማድረግ አይደለም አላማው ማለት ነው። የራሱ የሆነ የሚስጥራዊነት ደረጃ አለው። በሚስጢራዊነት ደረጃ የሚፈቀዱ መረጃዎች ካሉ እንዲካተቱ ይደረጋል። የማይፈቀዱ መረጃዎች ሲሆኑ ደግሞ እንዲቀሩ ይደረጋል ማለት ነው። ግን ዋነኛ ዓላማው ኢትዮጵያን ሙሉ ለሙሉ የሚሸፍኑ መረጃዎች እንዲሆኑ ነው የሚፈለገው ማለት ነው። በዚህ ሀገር አቀፍ የካርታ ስራ ላይ ባለሙያው መደረግ አለበት ያሉትን ሀሳብ በሚከተለው መልኩ አክለዋል። ሌሎች ተቋማት እኛን ሆነው ነው የሚሰሩት። ስለዚህ ከመደበኛ እቅዳቸው ተጨማሪ ስራ ነው ይሄ የሚሆነው። በአመት ውስጥ ኬፒአይ ሲፈራረሙ ሊሆን ይችላል ወይም መደበኛ እቅዳቸውን ሲያቅዱ ካርታ አዘጋጃለሁ ወይም ካርታ መረጃ ሰበስባለሁ ብለው አላቀዱ። ይህንን እኛ ነን ያቀድነው። ስለዚህ የእነሱን ጊዜ በውይይት ማሳመን ይጠበቅብናል። ያላቸውን ሀብት ኤክስፕሎር እንዲያደርጉ ጊዜ መስጠት ይኖርብናል። ቁጭ ብለው አስበው ደግሞ ይሄንን ለህዝብ ብናቀርበው ይሄንን ደግሞ ቢቀር የሚሉትን ነገር ደግሞ መወሰን ይኖርባቸዋል። ስለዚህ ሁለት ጊዜ ባደረግነው ውይይት ግንዛቤ መፍጠር ችለን፣ አትላስ ምንድን ነው ከተቋማቱ ምንድን ነው የሚጠበቀው ታርጌቱስ ምንድን ነው የሚለውን ነገር ለማስረዳት ሞክረናል በተቻለ መጠን። እንዲሁም ከሚኒስቴር መስሪያ ቤቶች ውይይት ይልቅ የተጠሪ ተቋማቱ ውይይት በጣም መግባባት የነበረበትና ሞቅ ያለ ውይይትም የነበረበት ነው። የተሻለ ግንዛቤ አንዳንዶቹም ከዚህ ቀደም በነበሩት የአትላስ ዝግጅቶች ላይ አባል ስለነበሩ ነገሩን ያቁት ስለነበረ የበለጠ ለእኛ ጠቅሞናል። ስለዚህ እነዚህ ምንድን ነው ግንዛቤ ይፈጥረናል። እስኬጁል እንዲያዘጋጁ የሚሰሯቸውን ምርቶች እንዲለዩ አድርገናል። ከመስከረም ከጥቅም አካባቢ ነው ምርት አዘጋጅተው ለካርታ ግብዓት የሚሆኑ ነገሮችን ሊሰጡ የሚችሉ ማለት ነው። ስለዚህ አሁን ባለበት ሁኔታ ግን ርዕሶችን መለየት መረጃዎችን ማሰባሰብ እና መርሃ ግብር ማዘጋጀት ስራዎች ናቸው የተሰሩ በእኛ ተቋም ግን የሚከናወኑት ስራዎች ከሞላ ጎደል ዘጠና ዘጠና አምስት በመቶ የሚሆኑት የስራ ክፍሎች ስራቸውን እያጠናቀቁ አሁን ያለበት ነው። ይህንን ነገር እኛ ቢሮ ሆነን በሚታየን ልክ ነው። ዲጂታል ማፕንም ስናዘጋጅ፣ አትላስንም ስናዘጋጅ የምንሰራው ነገር ግን ምን ይፈልጋል? አንዳንድ ሰዎች ካርታ ሊገዙ መጥተው የሚሰጧቸው ኮሜንቶች አሉ። እንዲህ ቢደረግ፣ ያ ቢሆን፣ ይሄ ቢሆን የሚሉት ነገሮች ሶ ማህበረሰቡን መልእክት ማስተላለፍ የምፈልገው ነገር የግራፊክስ እውቀት ያላቸው ሰዎች የመጽሐፍ ዝግጅት ላይ ሀሳብ ያላቸው ሰዎች ዌብ ማፕ ወይም ደግሞ የድረገጽ ካርታ ዝግጅት ላይ አስተዋጽኦ ማበረከት እንፈልጋለን የሚሉ ሰዎች ቢሮችን ቢመጡ ሀሳብ ቢሰጡን የምንቀበል የሚሆኑ። ከዛ ውጭ ግን በተቻለ መጠን መረጃዎችን ማህበረሰቡ በተለይ መረጃ ለመሰብሰብ በምንልክበት ጊዜ እንደ ባዕድ ነገር ባይቆጥሩ ለማለት እፈልጋለሁ። ሰራተኞቻችን ይታሰራሉ። መረጃ ሊሰበስቡ ሄደው የሆነ መሬት ቆርሰን ለሆነ አካል የምንጨምር ወይም ደግሞ ከሌላ ቀንሰን ደግሞ ምሰጥ ተደርጎ ግንዛቤ ይወሰዳል፣ እና እነዛን ነገሮች በዛ መልኩ እንዲረዱን ስህተት እንደሆነ መናገር እፈልጋለሁ። የእኛ ባለሙያተኞች የስም ስብሰባ ባለሙያተኞች የሚሄዱት በአካባቢያቸው ያሉ መረጃዎችን ለመሰብሰብ ነው። ይሄ ትምህርት ቤት ማን ነው ስሙ? የእኛ ፍላጎት እሱ ብቻ ነው። ይሄ ወንዝ ማን ነው ስሙ? እሱን መሰብሰብ ነው። ስለዚህ መረጃ ስትነግሩንም በተቻለ መጠን እውነቱን መንገር መረጃ አይናቅም አይደነቅም ይባላል አይደል? እኛ የምናወጣው ትክክል ነው በሚል ነው፣ ከማህበረሰቡ በሚሰበሰብ መረጃ ማለት ነው። ስለዚህ በኋላ በሂደት ደግሞ ስህተት ከሚሆን የሚመጡ ሰዎችን ተባባሪ ሆኖ መረጃ ማቀበል፣ ተጨማሪ ነገሮች የሚሆኑ ነገሮችን ደግሞ መተባበር፣ በተለይ ታሪካዊ ነገሮች ላይ መተባበር ይፈልጋልና ካርታ ስራ በአንድ ተቋም ብቻ ኃላፊነት ተወስዶ የሚሰራ ስራ ስላልሆነ ከማህበረሰቡ የምንጠብቀው ነገር ይሄ ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍ ኤም አዲስ 97.1 ሲተላለፍ የቆየው ከምድር እስከ ህዋ መሰናዶ ይህን ይመስል ነበር። የፕሮግራሙ ዋና አዘጋጅ ፍጹም አለምናት፣ ያቀረብኩላችሁ ደግሞ ኃይለሚካኤል አበበ ነኝ። እስከ ሳምንት ሰላም፣ ጤና፣ ፍቅር በያለንበት ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ